በትግራይ ክልል ጤና ቢሮ የማከምና እንክብካቤ ስራ ሂደት ተተኪ አስተባባሪ የሆኑትን አቶ ጣዕመ አረዶም ለአሜሪካ ድምፅ እንደተናገሩት በክልሉ በመድኃኒት እጦት ምክንያት መዳን ይችሉ የነበሩ ከአምስት ሺህ አራት መቶ በላይ ሰዎች ህይወት ማለፉ ነው የገለጹት። መከላከል የሚቻሉ በሽታዎች ተይዞ መድኃኒት ቢያገኙ ሊድን የሚችሉ ሰዎች ናቸው። እነዚህ ከአምስት ዓመት በታቸውን ህጻናትን ያካትታል እናቶች በወሊድ የነበሩ አጥቢ እናቶች፣ አረጋውያን፣ እድሜያቸው ከስልሳ አምስት በላይ የሆኑ እና በወጣት እድሜ ያሉ የእድሜ ክልሎች ውስጥ ይገኛሉ። እነዚህ በቂ የሆነ አስፈላጊ የሚባል መድኃኒት ቢያገኙ ኖሮ ህይወታቸው ማትረፍ ይቻል ነበር። ይሁን እንጂ ምንም አይነት የመድኃኒት አቅርቦት ስለሌለ፣ ምንም አይነት የህክምና አገልግሎት ስለሌለ፣ ሁሉም አይነት አገልግሎቶች በሁሉም የትግራይ አካባቢዎች ስለተቋረጡ መከላከል እየቻልን ሞተው የተገኙ ነው። ይሄ የሪፖርቲንግ ስርዓቱ የኮሚኒኬሽን ችግሩ እና ሌሎችም ኢንፎርሜሽን የሚሰጥ አካልም ባለመኖሩ አንዳንድ አካባቢ ሙሉ ያልሆነ ጥናት ነው። በኮሚኒኬሽን እጦት ምክንያት እንዲሁም መረጃ ያልተጠናቀረባቸው አካባቢዎች ሲታይ የሞቱት ሰዎች ቁጥር በከፍተኛ ደረጃ ሊጨምር ይችላል ብለው ነው የተናገሩት። የተለያዩ ዓለም አቀፍ ተቋማት ወደ ክልሉ መድኃኒት በአውሮፕላን ማስገባት መጀመራቸው የገለጹት አቶ ጣዕምም እየገባ ያለው መድኃኒት ለክልሉ ለአስቸኳይ ጊዜ ከሚያስፈልገው መድኃኒት በጣም ትንሽ ነው ብለዋል። ማንኛውም ማህበረሰብ ሰብአዊ የሆነ አክሰስ እንዲያገኝ ሂማኒታሪያል የሆነ አክሰስ እንዲያገኝ መብት አለው። መድኃኒት እንዲያገኝ፣ ምግብ እንዲያገኝ፣ ሌሎች እርዳታዎችም እንዲያገኝ መብቱ ቢሆንም ነገር ግን ይህንን ስለተከለከለ እስካሁን በጣም በከባድ ችግር ይገኛል። ይሁን እንጂ በቅርቡ ከዓለም አቀፍ ድርጅቶች በተለይ ከዩኤን ኤጀንሲስና ከሌሎች ጋር በተደረገው ስምምነት ፌዴራል መንግስትም በአየር እንዲገባ ፈቅዶ የገቡ ስናይ ደብሊው ኤችኦ፣ አይሲአርሲ፣ ፕላን ኢንተርናሽናል እና ወርልድ ቪዥን የሚባሉ አስገብተዋል። አሁን እነዚህ ተቋማት ያስገቡት መድኃኒት መጠን ስታይ፣ ለምሳሌ በረራዎችን ስናይ፣ በአስር በረራዎች የመጣቸው መድኃኒቶች በአንድ ትልቅ ካርጎ ሊመጣ የሚችል እና በጣም ትንሽ መድኃኒት የመጣው በጣም ደግሞ ክሪቲካል የሆኑ ለላይፍ ሴቪንግ በተለይ ለህጻናትና ለእናቶች እና በከባድ የበሽታ ችግር ላሉ ክሮኒክ ዲዚዝ ያላቸው ሰዎች ለነሱ ለማከምም በጣም በቂ ያልሆኑ በአጠቃላይ ካለን የመድኃኒት ፍላጎት ከአምስት ፐርሰንት በታች ነው የገባልን። የገቡ መድኃኒቶች አነስተኛ ከመሆናቸው በተጨማሪም በነዳጅ እጦት ምክንያት ከመቀለ ከተማ ውጭ ወደ ሌሎች የክልሉ አካባቢ ማዳረስ አልተቻለም ሲሉ ነው አቶ ጣመ የተናገሩት ወደ ሌሎች ወረዳዎች እና ወደ ሌሎች የትግራይ አካባቢዎች ለመውሰድ ነዳጅ የሚባል የለም። ምንም አይነት እንቅስቃሴ ማድረግ አልቻልንም። የሆነ ወረርሽኝ አለ ከተባለ ራሱ አንደኛ የኮሚኒኬሽን ምንም አይነት የኮሚኒኬሽን መንገድ ስለሌለ፣ ሁሉም ስለተዘጋ፣ ስልክ የለም፣ ሌሎች ነገሮችም የሉም አትደርስም። ሁለተኛ ደግሞ ነዳጅ ስለሌለ ፈጥነህ መድረስ አትችልም። ከዚህ በተጨማሪ አሁን የመጣልን መድኃኒት ለማድረስም ምንም አይነት ነዳጅ ስለሌለ ሁሉም የመጡ መድኃኒቶች እዚህ መቀሌ ተከዝኖ ነው ያሉት። ስለዚህ ምንም እንኳን የመጣው መድኃኒት በጣም ትንሽ ቢሆንም ከሱ የባሰ ደግሞ ያሉት መድኃኒቶች ወደ ጤና ተቋማት ለማድረስ የሚያስፈልግ ነዳጅ ስለሌለ እዚህ ተከዝኖ ቁጭ ብለን ያሉት ማለት ነው። ይህ ችግር እንዲፈታም ዓለም አቀፍ ተቋማት ተጽዕኖ ሊያደርጉ ይገባል በማለት ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀሌ ነው።